የአሜሪካ ድምጽ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀመረ። ምሽቱ ያዝናቸውን ዝግጅቶቻችንን እናስተዋውቃችሁ። በሲዳማ ክልል በህገ ወጥ የነዳጅ ንግድ ላይ ተሳተፉ የተባሉ አርባ ሰዎች መከሰሳቸው ተገለጸ። ሌሎች ዘገባዎች እንዲሁም ደግሞ ጥንቅሮች ይኖሩናል። የዓለም አቀፍ ዜናዎችንም ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን ዝግጅት እየመረው አብሬያችሁም ዘልቀው የደንገረሙነኝ ዋና አዘጋጇ ጽዮን ግርማ፣ አሉላ ከበደ እዚህ ስቱዲዮ ካጠገቤ ለና ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዜናዎችን ለማድረስ ይገኛል። ንጉሱ ታምሬ ስርጭቱን በማቀናበር አብሮናል። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው እንዲሁም ደግሞ ከሌሎች ባልደረቦቻችን ጋር በመሆን አብራችሁን ታመሹ ዘንድ እየ ጋበዝኩ አሁን ለምሽቱ ወደያዝነው ዜና እናልፋለን። ጤና ይስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን እስራኤል ፍልስጤማውያን ጋዛ ለቀው እንዲወጡ ለማስቻል እንዲያቅዱ ጦሯን አዘዘች። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ውድመት የደረሰበት የጋዛ ክልል የሚተዳደርበትን አስመልክቶ ያቀረቡትን ሀሳብ ከዓለም ዙሪያ መጠነ ሰፊ ነቀፌታ ገጥሞታል። ትራምፕ በአንዳንድ የዓለሙ የወንጀለኞች ችሎት ሰራተኞች ላይ ማዕቀብ ጣሉ የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። እስራኤል ፍልስጤማውያን ጋዛ ለቀው እንዲወጡ ለማስቻል እንዲያቅዱ ጦሯን አዘዘች። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ውድመት የደረሰበት የጋዛ ክልል የሚተዳደርበትን አስመልክቶ ያቀረቡትን ሀሳብ ተከትሎ ነው የእስራኤል መከላከያ ሚኒስትር ፍልስጤማውያን ከጋዛ ሰርጥ እንዲወጡ የሚያስችል እቅድ እንዲያወጣ ሰራዊቱን ያዘዘችው። የመከላከያ ሚኒስቴር እስራኤል ካትስ ትላንት ሐሙስ ሲናገሩ፣ እስራኤል መከላከያ ኃይሎች የጋዛ ነዋሪዎች በፈቃዳቸው አካባቢውን ለቀው መሄድ የሚያስችላቸው እቅድ እንዲያዘጋጅ መመሪያ ሰጥቻለሁ ብለዋል። ካትስ እቅዱ የመውጫ መንገድና የብስ ማቋረጫ እንዲሁም በባህርና በአየር ለመጓጓዝ የሚያስችሉ አማራጮች ዝግጅትን ያካትታል ብለዋል። የመከላከያ ሚኒስትሩ አክለውም የጋዛ ነዋሪዎች በጦርነቱ ወቅት በሀማስ ታጣቂዎች ላይ በተነጣጠሩት የእስራኤል የምድር ጦርና የአየር ድብደባዎች የተጎዳውን አካባቢ ለቀው እንዲወጡ ትራምፕ ያዘዙት ቆራጥ እቅድ ያሉትን በደስታ መቀበላቸውን ነው ያመለከቱት። ትራምፕ በበኩላቸው ትላንት ሐሙስ በሰጡት አስተያየት እስራኤል ከሀማስ ጋር ያካሄደችው ጦርነት ካበቃ በኋላ የጋዛ ሰርጥን ለዩናይት ስቴትስ አሳልፋ መስጠት አለባት፣ ምንም አይነት የአሜሪካ ወታደር በዚያ ማሰማራትም አያስፈልግም ብለዋል። የሜዲትራኒያንን ባህር የሚያዋስነው አካባቢ ያለውን ጠባቡን የጋዛ ሰርጥ የዩናይት ስቴትስ በባለቤትነት እንድታስተዳድረው ያላቸውን ፍላጎት አስመልክቶ ትሩዝ ሶሻል በተባለው የማህበራዊ ግንኙነት መድረካቸው ላይ ያሰፈሩት ትራምፕ በእርሳቸውም እቅድ መሠረት ቁጥራቸው ከሁለት ሚሊዮን በላይ የሚሆኑ ፍልስጤማውያን አዳዲስና ዘመናዊ ቤቶች ባሉባቸው ለደህንነታቸውም አስተማማኝ በሆኑና ይበልጥም የተዋቡ ባሉት በክልሉ የሚገኙ አካባቢዎች ውስጥ ገና ድሮ እንዲሰፍሩ የሚያስችል ነው ብለዋል። ትራምፕ የሚሉት ስፍራ እዚያው ጋዛ ውስጥ ይሁን እስካሁን ሐሳቡ ሐሳቡን ባልተቀበሉም ሆነ በሌሎች አገራት ዝርዝር አልተሰጠበትም። በእርግጥ ደስተኛ የመሆን ደህንነታቸውን የመረጋገጡና ነጻ የመሆን እድል ይኖራቸዋል ሲሉም ጽፏ አለ። ይህ በእንዲህ እንዳለ ሐማስ በትላንትናው ዕለት ሁሉም ፍልስጤማውያን አንጃዎች ትራምፕ ጋዛን ለመቆጣጠር ያቀረቡትን ሐሳብ በመቃወም አብረው እንዲሰሩ ሲል ጥሪ አቅርበዋል። በተያያዘ ሌላ ዜና ችግሩን አናባብስ ሲሉ ያሳሰቡት የመንግስታቱ ድርጅት ዋና ጸሐፊን ጨምሮ ትራምፕ የጋዛ ውጥን ከዓለም ዙሪያ መጠነ ሰፊ ነቀፌታ ገጥሞታል። መፍትሄ ፍለጋ ፍልስጤማውያንን ከጋዛ በማውጣት ችግሩን ይበልጥ ማባባስ የለብንም ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ለመሠረታዊ ዓለም አቀፍ ሕጎች ከበሬታ መቆም ያስፈልጋል። ከማንኛውም አይነት የዘር ማጽዳት ድርጊት መራቅም አስፈላጊ ነው ብለዋል። አንድን ህዝብ ከሚኖርበት አካባቢ በኃይል ወደ ሌላ ስፍራ ማዛወር በዓለም አቀፉ ህግ በጥብቅ የተከለከለና ከዘር ማጽዳትም ሊቆጠር የሚችል ድርጊት ነው። የጀርመኑ ፕሬዚዳንት ፍራንክ ዋልተር ሽታይን ማርያም ከትላንት በስቲያ ረቡዕ በሰጡት አስተያየት የትራምፕ እቅዶች በአንዳንድ ወገኖች ላይ ጥልቅ ጭንቀትና አልፎ ተርፎም የመሸበር ስሜት ጭምር ሊቀሰቅሱ የሚችሉ እናም በዓለም አቀፍ ህግ ተቀባይነት የሌላቸው ናቸው ብለዋል። ሀያ ሁለት አባላት ያሉት የአረብ ሊግ በበኩሉ የትራምፕ እቅድ አለመረጋጋትን ሊያስከትል የሚችልና የፍልስጤምን የሀገር የመሆን እድልም የማያቃና ነው ብሎታል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመርም በተመሳሳይ ፍልስጤማውያን ወደ ቤታቸው መመለሱ ይችሉ ዘንድ መፈቀድ አለበት ብለዋል። ቀያቸውን መልሰው እንዲገነቡ ሊፈቀድላቸው፣ እኛም በመልሶ ግንባታውና የሁለት ሀገር መፍትሄ በሚባለው እቅድ አብረናቸው ልንሆን ይገባል ነው ያሉት። ትራምፕ የጋዛ ባለቤት ስለመሆን የሰነዘሩት ሀሳብ ተከትሎም አውስትራሊያ፣ ቻይና፣ ጀርመን፣ አየርላንድ፣ ሩሲያ፣ ሳውዲ አረቢያ ና ስፔን ሁለቱ አገሮች እስራኤልና ፍልስጤም እንደ ሀገር ጎን ለጎን በሰላም የሚኖሩበትን መንገድ ለመፍጠር የታለመ የሁለቱን ሀገራት መፍትሄ የተባለውን እቅድ መደገፋቸውን እንደሚቀጥሉ አስታውቀዋል። የፍልስጤማውያኑ ፕሬዚዳንት መሐሙድ አባስም የመንግስታቱ ድርጅት የፍልስጤምን ሕዝብና የማይገሰሱ መብቶቹን እንዲያስጠብቅ የሚል ጥሪ አሰምተዋል። ትራምፕ ሊያደርጉ ያቀዱት ዓለም አቀፍ ሕግ በእጅጉ የሚጥስ ነው ሲሉም ኮንነዋል። ትራምፕ በዓለሙ የወንጀለኞች ችሎት ላይ ማዕቀብ ጥለዋል። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው የወሰዱትን እርምጃ በመድገም በአሜሪካ ዜጎች ላይ ወይም እንደ እስራኤል ባሉ አጋሮቻቸው ላይ ምርመራ ባደረጉ የአለም አቀፉ የወንጀል ችሎት አይሲስ የሚያገለግሉ ግለሰቦች የተነጣጠረ የኢኮኖሚ እንዲሁም የጉዞ ማዕቀብ እንዲጣል ትእዛዝ ሰጥተዋል። እርምጃው በጋዛ ጦርነት ሳቢያ ከቀድሞ መከላከያ ሚኒስትራቸውና ከፍልስጤሙ ታጣቂ ቡድን ሐማስ መሪ ጋር በዓለም አቀፉ ችሎት ከሚፈለጉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዋሽንግተን ጉብኝት ጋር ተገጣጥሟ አለ። በመጀመሪያው የትራምፕ አስተዳደር እንደ አውሮፓውያን የዘመን አቆጣጠር በ2020 አፍጋኒስታን በሚገኙ የአሜሪካ ወታደሮች ላይ ፈጽመዋል የተባሉ የጦር ወንጀሎች ምርመራ ሳቢያ ዋሽንግተን በአቃቤ ሕግ ፋቱ ቤንሱዳና በረዳታቸው ላይ ማዕቀብ መጣሏም የሚታወስ ነው። አይሲሲ ጉዳዩን አስመልክቶ ለቀረበለት ጥያቄ ለጊዜው ምላሽ አልሰጠም። እርምጃው ማዕቀቡ የተጣለባቸው ግለሰቦች በአሜሪካ ውስጥ ያላቸውን ማንኛውንም አይነት ንብረት እንዳያንቀሳቅሱ ማድረግንና ቤተሰቦቻቸውን ጨምሮ ዩናይት ስቴትስን እንዳይጎበኙ መከልከልን ያካትታል። የዩናይት ስቴትስ ማዕቀብ የጣለችባቸውን ሰዎች ስም መቼ ይፋ እንደምታደርግም ለጊዜው ግልጽ አይደለም። የኢራኑ መንፈሳዊ መሪ በሀገራቸውና በዩናይት ስቴትስ መካከል በቴሄራን የኒውክሌር ፕሮግራም ዙሪያ ሊካሄድ የታቀደውን ድርድር ተችተዋል። የኢራኑ ከፍተኛ መንፈሳዊ መሪ ፕሬዚዳንት ዶናልድ ትራምፕ በኢራን የኒውክሌር ፕሮግራም ዙሪያ ስለሚደረግ ድርድር ጉዳይ ማንሳታቸውን ተከትሎ በሰነዘሩት ትችት ከዩናይት ስቴትስ ጋር የሚደረግ ድርድር የብልሃት አስተዋይነት የተመላ ወይም ክብር የሚቸረው ድርጊት አይደለም ብለዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ አክለውም እንደዚህ ካለ መንግሥት ጋር ምንም አይነት ድርድር ሊኖር አይገባም ብለዋል። ሆኖም ከዋሽንግተን ጋር ንግግር እንዳይደረግ የሚል ቀጥተኛ ትዕዛዝ ከመስጠት ግን ተቆጥበዋል። ከሚኒ ይህን ያሉት ዛሬ አርብ ቴህራን ላይ ለአየር ኃይል መኮንኖች ንግግር ባሰሙበት ወቅት ነው። የአሁኑም አስተያየታቸው ቀደም ሲል ከዩናይትድ ስቴትስ ጋር የሚደረግን መሰል ድርድር በተመለከተ ይሁንታ ካሳዩበት አቀራረብ የሚቃረን ይመስላል ተብሏል። የሰማንያ አምስት ዓመቱ ከሚኒ ከምዕራቡ ዓለም ጋር መደራደርን በተመለከተ ሁሌም ጥንቃቄ የተሞላ ሀሳብ በመስጠት ነው የሚታወቁት። ካሚኔ ይህን አስተያየት እንዲሰጡ የገፋፋቸው ግን ምን እንደሆነ ለጊዜው ግልጽ አይደለም። ሆኖም ትራምፕ ባለፈው ማክሰኞ ከፍተኛው ጫና የሚሉትን አቀራረብ ኢራን ላይ ዳግም ተግባራዊ የሚያደርግ ፕሬዚዳንታዊ ትዕዛዝ ቢፈርሙም ከቴሄራን ጋር ስለሚደረግ ግንኙነት ግን ጠቁመው ነበር። በጊዜው ከዋይት ሀውስ በሰጡት አስተያየትም ፕሬዚዳንታዊውን ትዕዛዝ ልፈርም ነው፣ ሆኖም ግን ብዙም የምንጠቀምበት አይመስለኝም ወይም እንደማንጠቀምበት ተስፋ አድርጋለሁ ብለዋል። ከኢራን ጋር ስምምነት ማድረግ መቻል ያለመቻላችንን ግን እናያለን ያሉት ትራምፕ በኢራን ላይ ማጥበቅ አንፈልግም፣ ለነገሩ በማንም ላይ ቢሆን ማጥበቅ የለብንም። ሆኖም የኒውክሌር ቦምብ ሊኖራቸው ግን አይችሉም፣ አይገባምም ብለዋል። ክቡራትና ክቡራን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚ ላይ ያበቃ። መልካም ምሽት። የአርብ ምሽት የካቲት 11 2017 ዓ.ም ዝግጅታችንን የምሽቱን ዜናዎች ያደረሰንን አሉላ ከበደን እናመሰግናለን። ስርጭቱን በማቀናበር ንጉሱ ታምሬ፣ በዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ እኔ ኤደን ገርሞ መሰናደውን በመምራት የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያው አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ ማሪክ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ ሲከተሉ እየጋበዝኩ ለምሽቱ አብይ ወዳደረግነው ዘገባ እናልፋለን። የምሽቱ አብይ ርሳችን በሲዳማ ክልል በህገ ወጥ የነዳጅ ንግድ ላይ የተሳተፉ የተባሉ ሰዎች መከሰሳቸው ተገለጸ የሚል ነው። ወደ በኋላ ላይ ለእናንተ የምናደርስ ይሆናል። የዩነ ወደ ሌላ ዘገባ ነው የምናልፈው። ዩናይትድ ስቴትስ አብዛኛው የውጭ እርዳቷ ለሶስት ወራት እንዲቋረጥ ያደረገችውን ውሳኔ ተከትሎ ደቡብ አፍሪካ ውስጥ የኤች አይቪ ቫይረስ በደማቸው ውስጥ ያሉ ሰዎችን የሚረዱ ተቋማት ምን እንደሚያደርጉ ግራ ተጋብተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ነፍሰ አድን የእርዳታ ስራዎች እንደሚቀጥሉም አስታውቋል። ይሁን እንጂ ቀደም ብለው ስራቸውን ያቆሙ ግብረሰናይ ተቋማቶች በመቀጠሉ ረገድ ምን ማድረግ እንዳለባቸው በግልጽ እንደማያውቁም ይናገራሉ። በአመታት የተመዘገቡ ክንዋኔዎችን ሊቀለብሱ ይችላል የሚል ስጋትም አላቸው። ኬት ባትሌት ከጆሀንስበርግ ያጠናቀረችው ዘገባ ዝርዝሩን ይዘዋል። ቆንጅታዬ እንደሚከተለው አሰናድታዋለች ከዓለም ከፍተኛውን ለኤች አይ ቪ የተጋለጡ ሰዎች ቁጥር የያዘችው ደቡብ አፍሪካ ነች። ወደ ስምንት ሚሊዮን የሚደርሰው ህዝቧ ለቫይረሱ የተጋለጠ ነው። ይህም ሆኖ ደቡብ አፍሪካ ኤች አይ ቪ በደማቸው ውስጥ ላለ ሰዎች በሚሰጠው ሕክምና ብቻ ሳይሆን፣ ተጨማሪ ሰዎች እንዳያዙ በመከላከል ረገድ ከፍተኛ የሆነ ስኬትም አስመዝግባለች። ይህ ሊሆን የቻለው በሀገሪቱ ለኤች አይ ቪ ህሙማን በሰለጠኑ ባለሙያዎች ለሚሰጠው ሕክምና መጠነ ሰፊ ወጪ በመመደቡ ነው። ከዚህ ወጪ ውስጥ ወደ 17 ከመቶ የሚሸፈነው ፔፕፋር በሚል የእንግሊዝኛ የምህፃር ስም በሚጠራው የዩናይትድ ስቴትስ ፕሬዚደንታዊ የጸረ ኤድስ አስቸኳይ ድጋፍ መርሃ ግብር አማካይነት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በውጭ ሀገር በዩናይትድ ስቴትስ የገንዘብ ድጋፍ የሚካሄዱ የእርዳታ መርሃ ግብሮች ከፖሊሲዎቿ ጋር የተጣጣሙ መሆናቸው እንዲፈተሽ በሚል ባስተላለፉት ማስፈጸሚያ ትዕዛዝ መሰረት የውጭ እርዳታዎች ለሶስት ወራት እንዲቋረጡ ተደርጓል። ይህም ደቡብ አፍሪካ ውስጥ የጤና ጥበቃ ተቋማትንና ታካሚዎቻቸውን ግራ አጋብቷል። ታማሳንካ ሲዮ ጾታዋን የቀየረች ከኤች አይ ቪ ጋር የምትኖር ደቡብ አፍሪካዊ ነች። ሰው ሁሉ ተጨንቋል። ፍርሃት ውስጥ ነው ያለው። ምክንያቱም ምን እንደሚሆን አያውቁም። የተቋረጠው በጊዜያዊነት ይሁን ለዘለቄታው ስለማያውቁ ነው። ሲዮ የምትታከምበት የነበረው ክሊኒክ ከተዘጋ ሁለት ሳምንት ሆኖታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ነፍሰ አድን እርዳታዎች እንደሚቀጥሉት አስታውቋል። ሆኖም ነፍስ አድን ድጋፍ ምንን እንደሚያካትት ከፔፕፋር የገንዘብ ድጋፍ የሚያገኙ በርካታ የደቡብ አፍሪካ ድርጅቶች ግልጽ አልሆነላቸውም። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የውጭ እርዳታ እንዲቆም የተሰጠው ትዕዛዝ የትኞቹን እንደማይመለከት ግልጽ አድርገናል ብለዋል ነፍሳድን እርዳታ ከሆነ ማለትም አጣዳፊ የምግብ የመድኃኒትና ማንኛውም አጣዳፊ እርዳታ ከሆነ የተወሰደው እርምጃ አይመለከተውም። ከዚህ በላይ እንዴት ግልጽ አድርገን ለመናገር እንደምንችል አላውቅም። የሚኒስቴር መስሪያ ቤታቸው ከፔፕፋር ፕሮግራሞች የውጭ እርዳታ እንዲቋረጥ የተሰጠው ትዕዛዝ የትኞቹን እንደሚመለከትና የትኞቹን እንደማይመለከት በጽሁፍ መመሪያ አስተላልፏል። የደቡብ አፍሪካ የጤና ሚኒስትር ኤረን ሜትሶሊዲ የፔፕፋረን መርሃ ግብሮች በሚመለከት ረቡዕ ዕለት ከባልደረቦቻቸው ጋር ስብሰባ አድርገው የተወያዩበት ሲሆን የዩናይትድ ስቴትስ እርምጃ ዱብ እዳ ሆኖብናል ብለዋል። ተጨማሪ ማብራሪያም እንደጠየቁ ገልጸዋል። የአሜሪካን ገንዘብ በምጻሩ ኤልጂቢቲኪው በሚባሉት የፆታዊ ማንነቶች ውስጥ የሚጠቃለሉ ሰዎች ለሚመለከቱ ስራዎች መጠቀም አይቻልም ከተባለ እኛ የምርመራና የምክር አገልግሎት ስራ እንሰራለን። አንድ ሰው በእነዚህ ፆታዊ ማንነቶች የተካተተ ከሆነ መርዳት አይቻልም ማለት ነው። ሊንዳ ቤከር በሙያቸው ሐኪምና ሳይንቲስት ሲሆኑ በደቡብ አፍሪካ የሚገኘው የዴዝመን ቱቱ የኤች አይቪ ማዕከል ስራ አስኪያጅ ናቸው። It sort of is not one homogenous picture. In some places it's አንድ ወጥ እርምጃ አይደለም። አንዳንድ ቦታ ላይ የተቋረጡት የተወሰኑ አገልግሎቶች ናቸው፣ ሌላ ጋ ደግሞ በፔፕፋር ድጋፍ የሚሰራ ክሊኒክ ሙሉ በሙሉ የተዘጋበት ሁኔታም አለ። ጾታቸውን ለቀየሩ ሰዎች ከሚሰጡ የጤና አገልግሎቶች ውስጥ አንዳንዶቹ ሙሉ በሙሉ መዘጋታቸውንና በአንዳንድ አካባቢዎች ደግሞ የጤና አማካሪዎች ወደ ስራቸው መግባት እንዳልቻሉ ነው ሊንዳ ቤከር አክለው የገለጹት። የተወሰነ አገልግሎት የተቋረጠባቸው ወይም በማህበረሰብ ውስጥ በመዘዋወር የሚሰጡ የምርመራ ስራዎች እንዲቆሙ የተደረገባቸው ስፍራዎች አሉ። አንዳንዱ ጋር ደግሞ ፕሬፕ የተባለው የኤችአይቪ መከላከያ መድኃኒት እርዳታ ተቋርጧል። ፕሬፕ ለቫይረሱ የመጋለጥ አደጋቸው ከበድ ያለ ለሆኑ ሰዎች የሚሰጠው የመከላከያ መድኃኒት ነው። ሊንክ ሼፐርድ ትራያንግልስ ፕሮጀክት ለሚባል ለተመሳሳይ ጾታ አፍቃሪዎች አፍቃሪዎችና ጾታቸውን ለቀየሩ ሰዎች አገልግሎት የሚሰጥ ቡድን ሰራተኛ ስትሆን በበርካታ አስርተ ዓመታት ስራ የተገኘ ውጤት ሊበላሽብን ነው የሚል ስጋት እንዳላት ገልጻለች። The impact is devastating. The PEPFAR funding has been a lifeline for millions, um, and it ensures access to HIV treatment, prevention services, and, of course, community-based health care. <laughs> ኤች አይቪ መከላከያ እንዲሁም ማህበረሰባዊ የጤና ጥበቃ አገልግሎቶችን የሚያገኙት ከፔፕፋር በሚመጣ የገንዘብ ድጋፍ ነው። ከድጋፉ መቋረጥ ጋር ተያይዞ የመድኃኒት አቅርቦት እየተቋረጠ ነው። ክሊኒኮች የሚሰጡትን አገልግሎት በመቀነስ ላይ ናቸው። የማህበረሰብ ጤና አገልግሎት ሰራተኞችም መተዳደሪያቸውን እያጡ ነው። ደቡብ አፍሪካ ውስጥ አምስት ነጥብ አምስት ሚሊዮን ሰዎች ጸረ ኤችአይቪ መድኃኒት ተጠቃሚ ናቸው። አብዛኛውን ወጪ የሚሸፍነው የሀገሪቱ መንግስት መሆኑን የጤና ሚኒስትሩ ገልጸዋል። ቢሆንም ከፔፕፋር የሚገኘው ድጋፍ ሲጓደል በስልጠና፣ በጤና ጣቢያዎች እና በአገልግሎት አቅርቦት ረገድ ችግር እንደሚያስከትል ሳይጠቅሱ አላለፉም። ሆኖም የደቡብ አፍሪካ መንግስት በኤች አይቪ ዙሪያ የሚሰሩ ስራዎችን በሚመለከት በውጭ እርዳታ ላይ መተማመንን ለመቀነስ በሚል አማራጭ እቅዶችን እየነደፈ እንደሆነ ሚኒስትሩ ጨምረው አመልክተዋል። ረብዕ ዕለት በሀገሪቱ ጤና ላይ የሚሰሩ ድርጅቶች ለደቡብ አፍሪካ መንግስት በላኩት ደብዳቤ ዩናይትድ ስቴትስ የውጭ እርዳታ እንዲቋረጥ ማዘዟን ተከትሎ ቢያንስ 900ሺህ የሚሆኑ የኤች አይቪ ህሙማን በቀጥታ ለጉዳት ተጋልጠዋል ብለዋል። እየተከታተላችሁት ለምሽቱ ቀዳሚ ያደረግነውን ዘገባ ነበር። የትንታኔው መጽሔት ይቀጥላል። አሁንም እዛው የዩናይትድ ስቴትስ ጉዳይ ላይ ነው የምን ቆየው አሜሪካ ለውጭ ሀገራት የሚሰጥን እርዳታ ለዘጠና ቀናት እንዲቆም መወሰኗን ተከትሎ የአፍሪካ መንግስታት ውሳኔውን ሊያስከትል የሚችለውን ችግር ለመጋፈጥ በመዘጋጀት ላይ ይገኛሉ። የአሜሪካ ድምጽዋ የናይሮቢ ቢሮ ኃላፊ ማርያማ ዲያሎ የላከችውን ዘገባ እንግድ ወልዴ እንደሚከተሉ ያቀርበዋል። አሜሪካ ለውጭ የሚሰጥ እርዳታ እንደገና እስከሚገመገም ድረስ ለዘጠና ቀናት እንዲቆም ማድረጓን ተከትሎ የኬንያው የጤና ካቢኔ ጸሐፊ ደብራ ባራሳ ሀገራቸው በተግዳሮቶች ውስጥ በማለፍ ላይ ያለችም በተለይም በኤችአይቪ ኤድስና ሌሎችም የጤና አገልግሎቶችን ማስቀጠሉ አስፈላጊ እንደሆነ አመልክተዋል። ከአርባ ዓመታት በላይ በአጋሮቹ ላይ ጥገኛ መሆን ችለን ነበር። ፔፕፋር የኤች አይቪ ተጠቂዎችና የሳምባ ነቀርሳ ታማሚዎች የጤና አገልግሎት እንዲያገኙ አስችሎ ነበር። በኬንያ ሶስት ነጥብ ሰባት ሚሊየን ሰዎች የኤች አይቪ መድኃኒት የሚወስዱ ሲሆን፣ በአሁኑ ወቅት ዘላቂ መፍትሄ የሚገኝበትን መንገድ ማሰላሰል አለብን። በሀገር ውስጥ የጤና ሽፋን በገንዘብ የሚደገፍበትንና የሀገሪቱ ግምጃ ቤት አማራጭ የገንዘብ ምንጭ ይኖረው እንደሆን መመልከት አለብን። ለውጭ ሀገራት የሚሰጠው እርዳታ እንዲቆም የተሰጠው ትእዛዝ በኋላ ላይ ተከልሶ ሕይወት አድን መድኃኒቶችን ጨምሮ በአጠቃላይ ሕይወት አድን የሰብአዊ ድጋፍ ትእዛዙ እንደማይመለክተው ታውቋል። ከእነዚህ ፕሮግራሞች ውስጥ ፔፕፋር የተሰኘውና ለኤድስ ታማሚዎች ድጋፍ የሚያደርገው ፕሮግራም ይገኝበታል። ፕሮግራሙ 55 ሀገራትን ሲሸፍን፣ አሜሪካ እገዛውን ብታቆም የሚከተለውን ችግር ለማጤን ሀገራት በመስራት ላይ ናቸው። ደቡብ አፍሪካ ከእነዚህ ሀገራት ውስጥ አንዷ ስትሆን ሰባት ነጥብ ስምንት ሚሊዮን የኤች አይ ቪ ተጠቂዎች ይገኙባታል። የፔፕፋር ፕሮግራም ከፍተኛ ተጠቃሚዎች ከሆኑ አገራትም አንዷ ነች። የጤና ሚኒስትሩ አረን ሞሶሌዲ ባለፈው ሳምንት ጆሃንስበርግ ላይ ለሪፖርተሮች ሲናገሩ የአሜሪካ ውሳኔ ድንገተኛ መሆኑንና አሁንም የውሳኔውን ትርጉም ለመረዳት እየሞከሩ እንደሆነ አስታውቀዋል። አዲሱ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የውጭ እርዳታን በተመለከተ ለረጅም ጊዜ የሚደግፉት ጉዳይ መሆኑን አስታውቀው ነገር ግን እንዲሁ የሚቀጥል ችሮታ እንዳልሆነ አመልክተዋል። በተጨማሪም እገዳው የማይመለከታቸው ዘርፎች በግልጽ ተቀምጠዋል ብለዋል። ሕይወት አድን ጉዳይ ከሆነ እንደ ምግብ፣ መድኃኒት የመሰሉ የአስቸኳይ ጊዜ እርዳታ ከሆኑ እገዳው አይመለከታቸውም። ከዚህ በላይ እንዴት ግልጽ ልኖ እንደምንችል አላውቅም። የደቡብ አፍሪካዊ የጤና ሚኒስትር አረን ሞሶሌዲ በዚህ ሳምንት ከአሜሪካ ኤምባሲ ባለሥልጣናት ጋር የጤና ድጋፍንና አዲሱን የአሜሪካ ፖሊሲ በተመለከተ ተወያይተዋል። ሁለቱ ወገኖች ሕይወት አድን የጤና እገዛን በተመለከተ የግንኙነት መስመራቸውን ክፍት ለማድረግ መስማማታቸውን በአውጡት የጋራ መግለጫ አመልክተዋል። ሀገራት ሁኔታውን በማጤን ላይ ባሉበት በዚህ ወቅት በአንድ ወይም በሌላ መንገድ ሀገራት መጎዳታቸው አይቀርም የሚሉት ደቡብ አፍሪካዊው የፖለቲካ ተንታኝ አሳንዳ ጎሸንግ ናቸው። ምክንያቱም በርካታ የጤና ስርዓቶች፣ የጤና አስተዳደሮች፣ የህዝብ ጤና መሰረተ ልማቶች ሊኖሩ የቻሉት በፔፕፋር ፕሮግራም አማካኝነት ነው። በፔፋር መቶ በመቶ የሚደገፉ ባይሆኑ እንኳን የሚሰጠው እርዳታ ሲቆም ሀገራት ያንን መተካት ይቸግራቸዋል። ከጤና ውጭ ያሉ ፕሮግራሞችም በውሳኔው ተጎጂ እንደሆኑ ተመልክተዋል። በሴኔጋል ከፕሬዝደንት ጆርጅ ደብልዩ ቡሽ ጀምሮ የነበረውና በተለይም 550 ሚሊዮን ዶላር የሚፈጀው የኤሌክትሪክ ኃይል የማዳረስ ፕሮግራም አንዱ ነው። የሴኔጋሉ ጋዜጠኛ ማማዱ ቲዮር እንደሚለው የሀገሪቱ ጠቅላይ ሚኒስትር ኦስማኔ ሴንኮ ችግሩን በተመለከተ በቅርቡ አንስተው ተናግረዋል። ሴኔጋል ሚሌኒየም ቻሌንጅ አካውንት በሚል በሚጠራውና በገጠር የኤሌክትሪክ ኃይል የሚያዳርሰው በአሜሪካ ገንዘብ የሚደገፈው መራ ግብር ሁለተኛው ደረጃ ላይ ነበረች። ይህ ሁለተኛው ደረጃ 12 ሚሊዮን ሰዎችን የሚደግፍ ነበር። ከትናንት በስቲያ ጠቅላይ ሚኒስትሩ አንድ የውሃ ፕሮጀክት በሚያስጀምሩበት ወቅት መልካም ያልሆነውን ዜና ለህዝቡ ነግረዋል። ሀገራት ራሳቸውን ለመቻል እንዲሰሩ ሶንኮ ጥሪ አድርገዋል። አፍሪካውያንና ሌሎችም በራሳቸው እንጂ በምዕራባውያን ላይ ጥገኛ መሆናቸውን ማቆም አለባቸው፣ ምክንያቱም ውጤቱ እንዳየነው ነው። አዲሶቹ የሴኔጋል መሪዎች በብሔራዊ ሉዓላዊነት ላይ አተኩረዋል። ኦስማኔ ሶንኮ የዚህ ሉዓላዊ እንቅስቃሴ መሪ ሲሆኑ ፕሮጀክቶቹ በማስቀጠል በአገር ውስጥ ግብአቶች ላይ መተማመን አለባቸው፣ ምክንያቱም በፍጹም ወደ ኋላ መመለስ የለብንም። ባለፈው ዓመት አንድ ቢሊዮን ዶላር ከአሜሪካ አሜሪካ የተበረከተላት ናይጄሪያም በያዝነው ሳምንት አንድ የሚኒስትሮች ኮሚቴ አቋቁማ በዩኤስኤአይዲ ይደገፉ ለነበሩ ፕሮግራሞች አማራጭ የገንዘብ ምንጭ ለማግኘት መላ በመሻት ላይ ነች። ማርያማ ዲያሎ ላከችው ዘገባ። እንግዲ ወልደኝ ዋሽንግተን ዲሲ አሁን የምናልፈው መግቢያችን ላይ ወደ አስተዋወቅ ነው። አብይ ዘገባችን ነው። በሲዳማ ክልል በህገ ወጥ የነዳጅ ንግድ የተሳተፉ የተባሉ አርባ ሰዎች መከሰሳቸው ተገለጸ። በሲዳማ ክልል የንግድና ገበያ ልማት ቢሮ በኮንትሮባንድ ነዳጅ ዝውውርና ንግድ ተሳትፈዋል ያላቸውን አርባ ሰዎችን አስሮ ዛሬ ክስ እንደመሰረተባቸው ለአሜሪካ ድምጽ አስታውቋል። ቢሮ በህገ ወጥ መንገድ ሲሸጥ የነበረ 38 ሺ ሊትር ቤንዚን መያዙን የቢሮው ምክትል ፊ አቶ ቡርቃ ቡጡላ ለአሜሪካ ድምጽ ገልጸዋል። ቢሮው ባለፉት ሁለት ወራት ውስጥ በነዳጅ ግብይት ላይ የተስተዋለውን የነዳጅ ንግድ ችግር ለመቅረፍ በተደረገ ዘመቻ ህገ ወጥ ንግድ መቀነሱ መቀነሱና የነዳጅ ብክነት መቀነስ መቻሉንም ተናግሯል። ተጠቃሚዎች ግን ችግሩ ተባባሰ እንጂ ለውጥ አልመጣም ሲሉ ብሶታቸውን በተመሳሳይ ለአሜሪካ ድምጽ ገልጸዋል። የነዳጅና ኤነርጂ ባለስልጣን ዋና ዲሬክተር ሰሄረላህ አብደላህ በበኩላቸው ችግሩ የተፈጠረው በአቅርቦት እጥረት ብቻ ሳይሆን በህገ ወጥነት ጭምርም ነው ብሏል። ዮናታን ዘብዴዎስ ዘገባለሁ። በስዳማ ክልል የንግድና ገበያ ልማት ቢሮ ምክትል ኃላፊና የንግድ አሰራርና ቁጥጥር ዘርፍ ኃላፊ አቶ ቡርቃ ቡጡላም በኮንትሮባንድ የነዳጅ ዝውውርና ንግድ ተሳትፈዋል ያላቸውን አርባ ሰዎችን ቢሮው ማሳሰሩና ክስ መመስረቱን ለአሜሪካ ድምፅ አስታውቋል። 什么 <Thank> የተከበራቸው አድማጭ ተመልካቾቻችን እንግዲህ እንደሰማችሁት የምሽቱ አብይ ዘገባችን ትንሽ የድምጽ ችግር አጋጥሞታል። እንደተስተካከለ መልሰን የምናመጣው ይሆናል። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት የካቲት 11 2017 ዓ ም ዝግጅታችንን ነው። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ ማህሪክ የፌስቡክ ገጽ ዩቲዩብ ገጽ እንዲሁም ደግሞ ድረ ገጽ ላይ ትከታተሉ ዘንድ በአክብሮ ትጋብዛለሁ። ድምጹ እንግዲህ እስኪስተካከል ለሁለተኛው ምዕራፍ ወደ የያዝናቸው ዘገባዎች ነው የምንሻገረው። የምሽቱ የሁለተኛው ምዕራፍ የመጀመሪያው ዘገባ ይሆናል ብለን ወደ ያዝነው ዘገባ ነው የምናልፈው። እሱን ላስተዋውቃችሁ። አካል ጉዳተኛ ኢትዮጵያውያንን በመርዳት ላይ የሚገኝ የ33 ዓመቱ የሐዋሳ ከተማ ወጣት አካል ጉዳተኛን የሚያስተዋውቅ ፕሮግራም ላይ ነው ያለው። እሱንም ተከታዩ ዮናታን ዘብዴስ ነው ያሰናደው። ወደዛ ነው የምናልፈው። መለስ ስየውብ ከልጅነቱ ጀምሮም አንድ እግሩ የማይታዝለት አካል ጉዳተኛ ነው። በዚህም ምክንያት ለመንቀሳቀስ ደጋፊ መሳሪያ ያስፈልገዋል። የ33 ዓመቱ የሐዋሳ ከተማ ነዋሪ ከብዙ ዓመታት በፊት አንድ መንግሥታዊ ያልሆነ ድርጅት በሰጠው ክራንች ድጋፍ ያደገው መለስ አንድ ቀን ድጋፉ በመሰበሩም ወድቆ ዳግም ተጎድቶ እንደነበር ያስታውሳል። በወቅቱም ለአንድ ዓመት ምንም ድጋፍ አልነበረውም። ዳግም ለመንቀሳቀስ የሚያስችለውን ክራንች ለማግኘትም አንድ ዓመት እንደፈጀበት በቁጭት ጊዜውን ያስታውሰዋል። በወቅቱ የነበረው ሁኔታም ሌሎች በተመሳሳይ ችግር ውስጥ ለሚያልፉ ሰዎች ድጋፍ ማድረግ የሚያስችል አዲስ ነገር ማቋቋም እንዳለበት እንደወሰነ ገልጿል። እኔንም ክራንች ችግር ነው፣ ሶዶ ክርስቲያን ሆስፒታል የሚገባት እዛ ሶዶ ክርስቲያን ሆስፒታል ገብቼም ደግሞ ዶክተር አንደርሰን የአጥንት ስፔሻሊስት በክራንች ምክንያት ከኢትዮጵያ እወጣለሁ አለ። ምክንያቱም እኔ ታካሚዎችን አክሜ ታካሞቼ ደግሞ ቆሙ የማይራምዱ ከሆነ ምንድን ነው ዩዝ ሌስ ነው አለ። ለምንድን ነው እነዚ ያለበት የሆነ ጊዜ ክራንች ኢትዮጵያ ከአንድ ቦታ ብቻ ነበር የሚገኘው፣ እሱም በፒኦሲ ላይ ጳውሎስ ሆስፒታል ላይ ነው። ከዛ ክራንች የለም ሲባል እንዴት ክራንች አይኖርም? ታካሚዎቹ እኮ መራመድ አለባቸው ብሎ ተናደደ። ሁለት ነገር ነው እኔን ድርጅት እንዲያቋቁም ያደረገው ሶስት ነገር አንደኛው የኔ ክራንች መቸገር፣ ሁለተኛው ዶክተር አንደርሴን የመሰለ ያው በኢትዮጵያ ደረጃ ወይ በአፍሪካ አንደኛ አጥንት ስፔሻሊስት ሆኖ ክራንች ከሌለ ከኢትዮጵያ ይወጣሉ ማለት ነው። ሶስተኛ ደግሞ እኔም እንደኔ ላሉ ለአካል ጉዳተኞች ስራ እድል ለምን አልፈጥርም ለምንስ የሚለው ነገር እዚ ውስጥም አካል ጉዳተኛ የሆኑ ሰዎች አሉ። በወላይታ ሶዶ ክርስቲያን ሆስፒታል በኦጌሻነት ተቀጥሮም ያገኘውን ገንዘብ ከሌሎች አብሮ እየሰሩ ካሉ ጓደኞቹ ጋራም በመቆጠብ ወደዚህ ስራ ማምራታቸውን ገልጿል። ቀደም ሲል በአዋሳ ከተማም መስሪያ ቦታ ተከራይቶ እንደ ዊልቸር ክራንችና ሰው ሰራሽ እግሮችን በማምረትና በማቅረብ ስራ ተሰማራ፣ በኋላ ደግሞ ወደ ወላይታ ሶዶና ወደ ካምባታ ዞን ሀዳረው ከተማ እንዳስፋፉ ያስረዳል። ቆይቼ ቆይቼ እግዚአብሔር ረዳኝ። የአካል ጉዳተኞች ጭቃ የማምረቻ ድርጅት አማኑኤል አቋቁሚ ያለው ከተቋቋመ በኋላ ቢያንስ ሰባት ስምንት ሰዎች ከእኔ ማህበር ውስጥ የአካል ጉዳተኞች ያገቡታሉ። ሁለት ሶስት ልጅ ይህ ምንድን ነው? አቶቱቱን ቀይሯል። ክራንች ነው ውልቸር ብቻ ሰሆን ሶሻይቱን አመለካከት ራሱ ቀይሯል፣ ድርጅት መቋቋሙ ማለት ነው። መለስ ዛሬ የመንቀሳቀስ ፈተናዎቹን ብቻ አላሸነፈም፣ ሌሎች አካል ጉዳተኞችም በማህበረሰብ አባላት ውስጥ በነጻነት መንቀሳቀስ እንዲችሉ ኑሯቸውንም ቀላል አድርጎላቸዋል። በኢትዮጵያ በተለይ በገጠር አካባቢዎች ክራንችና ዊልቸር መግዛት ከባድ ነው። በመሆኑም የመግዛት አቅም ላላቸው ይሸጣሉ፣ ያልቻሉትም ደግሞ በነጻ ይሰጣቸዋል ብሏል። በሕይወት ያየሁት ክራንች ተሰብሮብኝ አንድ ዓመት ቆይቻለሁ። ክራንች ማለት ደግሞ ለሰው ልጅ እግር ነው። ዛሬ አሁን እዚህ ጋር በብዛት የተለያዩ ክራንቾች አሉ። እኔ ግን አንድ ክራንች አጥቻለሁ። አጥቼ እንጨት ነበረ። እንጨትን ነው በብረት ውስጥ አድርጌ ሲጠቀም የነበርኩት አሁን ግን እውነት ለመናገር አንድ ሰው ውልቸር ከተሰበረባቸው እኛ ጋር መጥተው ማስጠገን ይችላሉ። ሰወዶ ያለ ሰው ከሆነ ሰወዶ ማስጠገን ይችላሉ። ቅርብ ጊዜ አሁን ስንጀምር እዛም ከንባታ አደሮ ላይ መጀመር ማስጠገድ ይችላሉ። ምንድን ነው እውነትም ችግር አለ። ምክንያቱም ክራንች ማለት ለአንድ ሰው እግር ነው። ውልቸር ማለት ለአንድ ሰው እግር ነው። እኔ አሁን ይሄ ክራንች ከሌለ መኪናዬ ጋር መግባት አልችልም። ድርጅታቸው አካል ጉዳተኞችን ጨምሮ ከአርባ በላይ ለሚሆኑ ዜጎች የስራ እድል መፍጠሩን ገልጿል። ጸጋይ አዲላ አካል ጉዳተኛ ሲሆን በመለስ ምክንያት የስራ ዕድል ከተፈጠረላቸው ወጣቶች ውስጥ አንዱ መሆኑን ተናግሯል። ተመርቄ ቤት ልቁጭ አልኩት። ከዛ ደውዬ ስጠይ አሁንም ስራ አላገኘክም ምናምንም ብለል አዎ አልኩት። ከዛ ስራ ጥቼ ቤት ቁጭ ብ ያለው ተመርቅ ያለው ግን ስራ የለም ይገዳ ላይ ነው ምናምን ብሎ ስራ የለኝም አልኩ። ከዛ እሺ አሁንም እኔ ጋር መተ ስቶር ፈርነቱ ትሰራለ አለ። ስራሉ ችግር የለም አሁን የሀዋሳ መድቼ አዋሳ ላይ እየሰራው ነው። አክሎ አብርሃም የስራ እድር ከተፈጠረላቸው ውስጥ ሌላኛው ወጣት ነው። እንደ አጋጣሚ ሌላ ሾፕ ነበር የምሰራው፣ ክፍያቸው ያያን አልነበረም። እዚህ ድርጅት ከመጣው በኋላ ብዙ እድሎችን አግኝቻለሁ። ምክንያቱም ብርም እናገኛለን፣ ስራም ብዙ አይነት ስራ ነው። አንድ ዊንቸር ተሰርቶ እስኪያልቅ ድረስ ብዙ ስራ ነው የምንሰራው። ይሄ ዊንቸር ሆኖ እስኪቆም ድረስ በጣም ብዙ አይነት መንገድ አለው። ጎማ አንስቶ ቸርኬት እንደገና ይሄ ብረት ተበይዶ ምናምን በጣም ፎርሰስ አለው እና ያን ሁሉ አብረን ነው እዚህ ግቢ ውስጥ ያ፣ የሥራ እድሉ ሰፊ ነው። መለስ በውድ ዋጋ በውጭ ምንዛሬም ወደ አገር ውስጥ የሚገቡትን እነዚህን መገለገያዎች በተመጣጣኝ ዋጋ እንደሚሸጥም ገልጿል። ለምሳሌ ከውጭ የሚመጣ አንድ አይነት ክራንች በስምንት ሺህ ብር የሚሸጥ ሲሆን ያመረተውን ተመሳሳይ ምርት በሁለት ሺህ ብር ብቻ ይሸጣል። አንድ ባለ ሶስት ጎማ ወንበር ከውጭ የሚመጣ እስከ 60 ሺህ ብር የሚሸጥ ቢሆንም እሱ ያመረተው አንድ ዊልቸር ከውጭ ከሚገባው በሁለትና በሶስት እጥፍ ርካሽ በሆነ ዋጋ በ25 ሺህ ብር እንደሚሸጥ አስረድቷል። ከውጭ የሚመጣ ዊልቸር ውድ ነው። ዶላር ይፈልጋል፣ ጊዜ ይፈልጋል። የእኛ ዊልቸር ግን እዙ መስተካከል ይችላል። አበለቤን ነው እኔታ ሜንቴን ማድረግ እንችላለን። ይሄ ልዩነት ስላለ መንግስትም፣ መንግስታዊ የሆነ ተቋማትም ከእኛ ዊልቸር ቢገዙ እኛን ቢያበረታቱ የምለው ነገር ምክንያቱም እኛ ጋር ሲገዙ ለከኔ ብቻ አይደለም የሚገዙት ለአካሎተኛል ስራ እየፈጠሩ ነው። መለስ በራሴ ጥረት ይህንን ላድርግ እንጂ ድጋፍ ያሻኛል ብሏል። መንግስት እንደ መንግስት ቦታ ሊሰጠን ይገባል። ምክንያቱም እኛ እየሰራን ያለ ነው ወይ ግል ነገር አይደለም፣ ወይ ትንሽ ነገር አይደለም። የአካሎተኛል ችግር የሚፈታ ነገር ነው። የኔን ችግር፣ የወንድሜን ችግር የሚፈታ ነገር የዛ የመንግስትን ችግር የሚፈታ ነገር ነው እና የቦታ ችግር አለን። አሁን እንደሚታየው ማለት ነው። አሁን ብዙ ውልቸር ቢታዘዝልን አሁን ቦታ የለንም ተከራይተን ቢሆን ራሱ ስለዚህ መንግስት ይህንን ማስተካከል አለባት። ሌላ ደግሞ ማሽነሪ ድጋፍም ቢያደርግልን መልካም ነው። ምክንያቱም የሁለት ኤፌሴር የሚሆን የአርቲፊሻል እቃዎች አሉ እዚህ ስቶር። ስለዚህ እነዚህ እቃዎች ማሽን ብናገኝ ወደ እጀታ ይቀየራሉ። መለስ ዋና አላማዬም በኢትዮጵያ የአካል ጉዳተኞችን የመንቀሳቀሻ መሳሪያዎች ችግር መፍታት፣ ከቤታቸው ወጥተውም ንቁ ህይወት እንዲመሩ መርዳት ነው ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ተከታዩ ዘገባችን የወጣቶች የሰላምና የኢኮኖሚ ተጠቃሚነት ጥያቄን ይመለከታል። መንግስት በልዩ ልዩ የኢትዮጵያ አካባቢዎች የሚታዩትን አለመረጋጋቶች በሰላማዊ መንገድ እንዲፈታ ወጣቶች ጥሪ አቅርበዋል። በትላንትናው እለት በአዲስ አበባ በተካሄደ ሀገር አቀፍ የወጣቶች መድረክ ላይ የተሳተፉ ወጣቶች ለአሜሪካ ድምጽ በሰጡት ቃለ መጠይቅ በሀገሪቱ የሚታዩት ግጭቶችና አለመረጋጋቶች ወጣቱ በነፃነት እንዳይሰራ እያደረጉት እንደሆነ ተናግረዋል። ወጣቶቹ መንግሥት ለእነዚህ ችግሮች መፍትሄ እንዲሰጥና የወጣቶችን ኢኮኖሚያዊ ተጠቃሚነት እንዲያረጋግጥም ጠይቀዋል። ገብረ ሚካኤል ገብረ መድህን ዘገባለሁ። በሴቶችና ማህበራዊ ጉዳይ ሚኒስቴር በአዲስ አበባ የተዘጋጀው ሀገር አቀፍ የወጣቶች የሰላምና ደህንነት የውይይት መድረክ ከተለያዩ ክልሎች የተውጣጡ ወጣቶች የተሳተፉበት ሲሆን ወጣቶች በሰላም ግንባታ ዙሪያ ስላላቸው ሚና የሚወያይ ነበር። በዚሁ የውይይት መድረክ ላይ የተሳተፉት ወጣቶች ለአሜሪካ ድምፅ በሰጡት ቃለ መጠይቅ በአሁኑ ጊዜ ወጣቱ በልዩ ልዩ ችግሮች እየተፈተነ መሆኑን ገልጸዋል። አስተያየት ከሰጡን ተሳታፊዎች አንዱ አብዱሰላም ጣሃ በተለያዩ አካባቢዎች እየታየ ያለው የሰላም እጦት ወጣቱ ላይ ተጽዕኖ አሳድሯል ይላል። የሰላም እጦት ወጣቱን በተለያየ መንገድ ይጎዳል ተብሎ ይታሰባል። አንደኛ ኢኮኖሚካሊ ሳይኮሎጂካሊ ይጎደዋል። ኢኮኖሚካሊ ስንል ወጣት ትኩስ ኃይል እንደመሆኑ መጠን ተንቀሳቅሶ የራሱን ቀጣይ የኢኮኖሚ ኤምፓየር ለመገንባት ይፈልጋል። በዚህ ሂደት ውስጥ ደግሞ ሰላም ትልቅ አስተዋጽኦ አለው። አሁን እንደምናየው ሀገራችን ኢትዮጵያ በተለያየ ቦታ ላይ የተለያዩ ግጭቶች እንዳሉ ይታወቃል እና ሀገራችን ኢትዮጵያ ከጥይት ድምጽ የራቀች ሀገር መሆን ብትችል ወጣቱ ፖቴንሻሉን አውጥቶ በተሻለ መልኩ ሀገሩን የሚጠቅም እንዲሁም ደግሞ እሱንም የሚጠቅም ስራዎችን መስራት ይችላል ብዬ አስባለሁ። እና የጦርነቱ የተለያዩ ቦታ ላይ ያሉ ግጭቶች፣ ሰላም ማጣታችን ወጣቱን በደንብ እንዳይንቀሳቀስ አቅሙ እንዳይጠቀም ትልቅ ጉዳት ጎርቶታል። ለአሜሪካ ድምፅ አስተያየት የሰጠው በረከት መለሰም የወጣቶችን ኢኮኖሚያዊ ተጠቃሚነት ከማረጋገጥ አኳያ ጉድለት እንዳለ ገልጾ ይህ በራሱ ሌሎች ችግሮችን እያስከተለ መሆኑን ያምናል። የሰላም ነጽፍታ ጉዳዮች ብዙ ጊዜ ወጣቱ የሚፈልገውን ሀሳብ አፕላይ እንዳያደርገውና እንዳይተገብረው የሚያደርጉ ብዙ ችግሮች ሆኖ የሆኑበትና ተግዳሮት እየሆኑበት ያሉ ችግሮች ናቸው በዋነኝነት የኢኮኖሚካል ተጠቃሚነቱም እንደዚሁ ወጣቱ ላይ በስፋት ያልተሰራበት እንዲሁም ደግሞ አሁን ላይ እየተሰሩ ያሉ ስራዎች ቢኖሩም እንደዚሁ ደግሞ እጥረቶች ስላሉ እነዛ ነገሮች ወጣቱ ላይ እንዳለው ለሰላም መረጋጋት ችግር የሚሆንበት ሁኔታዎችን ፈጥሯል ማለት ነው። እንደኔ እይታና በዋነኝነት የተጠቃሚነት ችግሮች በወጣቱ ላይ ያሉና እነዛ ችግሮች ደግሞ የሰላምና የመረጋጋት ችግሮችን እንደዚሁ እያስከተሉ ነው ብዬ ነው የማምነው። የወጣቱ ማደግና መለወጥ ለሀገራዊ መሻሻል አስተዋጽኦ ያደርጋል የምትለው ሀዊ ፈቃዱ በበኩሏ ይህ የህብረተሰብ ክፍል ልዩ ልዩ ጥያቄዎች አሉት፣ መንግስት እነዚህን ጥያቄዎች ሊመልስ ይገባል ትላለች። በአሁኑ ሰዓት ላይ ስራ አጥ ይበዛል ወጣቱ ላይ ወጣቱ ለምን ይሄ ሆነ፣ ለምን ይሄ እንደዚህ ሆነ የሚለውን ነገር ጥያቄ ይፈጠራል። ስለዚህ ለምን ይሄ ጥያቄ መልስ አያገኝም? ራሳችንን ከለወጥም በኋላ ቤተሰብ ከቤተሰብ በኋላ ሀገር ሀገር ትለወጣለች የሚመለከታቸው አካል በዚህ አጋጣሚ የሚሰሙ የሚያዳምጡም ከሆነ ወጣቱ ላይ መስራት እንዳለባቸው አሁን ትምህርት ቤት አካባቢ የተለያዩ ነገሮችን እንዲፈጥሩ ተማሪዎችን እድል ቢያመቻቹ እላለሁ። ልማት ተክ ላይ ከትግራይ ክልል መምጣቱን ተናግሮ እዚያ ያለው ወጣት የተለያዩ ችግሮችን እየተጋፈጠ መሆኑን ገልጿል። በሺዎች የሚቆጠሩ ወጣቶች ክልሉን ለቀው ወደ ተለያዩ አካባቢዎች እየተሰደዱ መሆናቸውን ገልጾ ለስደት እየዳረጋቸው ያለው ምክንያት ምን እንደሆነም እንዲህ ያብራራል። ሰላም ስለማይሰማው፣ ጸጥታ ስለማይሰማው፣ ነገር ምን እንደሚፈጠር እርግጠኛ ስላልሆነ በእነዚህ ነገሮች እየተሰደደ ይሄዳል ማለት ነው። እየወጣ ይሄዳል። ወዴት ነው የሚወጣው? እግሮ ወደ መራበት ነው የሚወጣው። በጣም እዚህ ጋር ቻለንጅ የሚያደርገው አደገኛ የሚያደርገው ስደት የራስ የሆነ አይነቶች አሉ። የስደት አይነቶች አንደኛው አሁን ሌጋል የሆነ ህጋዊ የሆነ ስደት አለ። ህጋዊ የሆነ ስደት ተፈራረመ ጉዞውም ሴኪዩር የሆነ ሴፍ የሆነ ጉዞም ያለበት ሆኖ የሚሄድበትም ዓላማ የተነጸረ ነው የታወቀ ነው ማለት ነው። አንድ ሁለት ሶስት እንደዚህ ማድረግ ነው የሚሄደው። ወይ ለመማር ነው የሚሄደው ወይ የሆነ ስራ ለመስራት ነው እንደዛ ሰርቶ ወደ መራው ነው የሚሄደው ማለት ነው። ይህንን አደገኛ ያደርገዋል። በክልሉ የሚታየው የድህረ ጦርነት ቀውስ እንዲፈታ በቅድሚያ የሰላሙ ሁኔታ መረጋገጥ እንዳለበትም ያብራራል። በተለይ በሰላሙ በጸጥታው በትምህርት በጤና በኑሮ እና በስደትን በተመለከተ ዙሪያ ላይ ወጣቱ በጣም እየተጎዳ ነው የሚገኘው። ሰው የሰላም ጉዳይ በጣም ለእኛ ሆት ኢሹ ነው። ዋናው አጀንዳችን ሰላም ነው። ሰላም እና ወጣቶች የሚለውን ነገር ዋናው አጀንዳችን ነው። ይህንን ማለት ምን ማለት ነው? አሁን በዓለም ውስጥ ያለው በጣም የሚበጠብጠው ለወጣቱ የስራ እድል ፈጠራ የሚለውን ነገር ነው። እኛ ግን የስራ እድል ፈጠራ የሚለው ነጥብ በሁለተኛ ደረጃ ነው የምናስቀምጠው፣ እንደውም በሶስተኛ ደረጃ ነው የምናስቀምጠው። ከዛ በፊት ምን ምን አለ? አንደኛው ሰላም አለ። ሁለተኛው ደግሞ በጦርነቱ ምክንያት ስነልቦናውን የተጎዳ ወጣት አለን ማለት ነው። ለምሳሌ በጦርነቱ ምክንያት ስነልቦናው የተጎዳ ወጣት አምስት ሚሊዮን ብትሰጠው እንዴት እንደሚወጣ እና ከዚህ ሀገር እንዴት እንደሚሰደድ ነው እንጂ የሚያስበው እንዴት አድርጎ ሀገሩ ላይ እንደሚሰራ አይደለም የሚያስበው። የሰላም እጦት ሌሎች ተያያዥ ጉዳቶችን እያስከተለ እንደሆነ የሚናገረው አብዱ ሰላም ጣሃ ደግሞ ሰላምን ለማረጋገጥ ከመንግስት በኩል ቁርጠኝነት ይፈለጋል ባይ ነው። ለመንግስትም የተረጋጋች ሀገርን መምራት ለመንግስት ትልቅ አስተዋጽኦ ይኖረዋል። ሀሳቡን ወደ መሬት ለማውረድ ሰላም አስፈላጊ ነው እና ቁርጠኝነቱ በጣም አስፈላጊ ነው። የተለያዩ የፖለቲካ ተቃዋሚዎች ይኖራሉ። ታጥቆ እየተንቀሳቀሱ ያሉ እንዲሁም ደግሞ በፓርቲ ደረጃ ተዋቅረው ዋና ከተማችን መዲናችን ላይ ሆነው እየታገዱ ያሉ የፖለቲካ ፓርቲዎች የተለያዩ ሀሳቦች ሊኖሯቸው ስለሚችል እነሱን ቀረብ ብሎ ከእነሱ ጋር በመወያየት የአገሪቷን ቀጣይ የኢኮኖሚና የሰላም ሁኔታ አብሮ ሮድማፕ ማዘጋጀት መቻል ይችላል እና ይህንን በደንብ ማየት መቻል አለበት። አካታች የሆነ ፖለቲካ፣ የሁሉንም ስሜት የምታዳምጥ ኢትዮጵያ ብትፈጠር ዘላቂ የሆነ ሶስተናብል የሆነ ሴኩሪቲ ይኖረናል ብዬ አስባለሁ እና አካታችነት አሁንም ላይ መታየት መቻል አለበት። ስራ አጥነት በሁሉም አካባቢዎች ያሉ ወጣቶች አንገብጋቢ ችግር መሆኑን የገለጸው አሸናፊ አማረ በመንግስት በኩል በአግባቡ እንዲታይና መፍትሄም እንዲሰጠው ጠይቋል። ስራ ለማግኘት ራሷን በጣም በቃ የሚከብድበት ሰዓት ነው። ሁሉ ነገር የተዘጋጋበት ሰዓት ነው። ይሄ ነገር አሁን መንግስት በደንብ ሊሰራበት ይገባል ብዬ ነው የማስበው። አሁን ማክሮ ኢኮኖሚክሱ ላይ የመጣው ኢኮኖሚ ማሻሻያ ትልቅ አሁንም መታየት ያለበት ጉዳይ ነው ብዬ ነው የማስበው ማለት ነው። ምክንያቱም ኑሮ በጣም እየናረ ነው እንጂ ምንም እንትን እያለ አይደለም እየመጣ ያለ። በየአካባቢው ያሉት ወጣቶች በስራ አጥነት የተነሳ ለተለያዩ ችግሮች እየተጋለጡ መሆናቸውን የተናገረችው ደግሞ አፎሚያ ተረፈ ነች። በጣም አሁን ሰፈር ውስጥ ብትሄድ ቁጭ ብለው በሱስ የተጠቁ ምናምን ነው ያሉት። ስለዚህ እነሱን አነቃብቶ ሞቲቬት አድርጎ ከስ አስወጥቶ የራሳቸው የሆነ አላማቸው እንዲያሳኩ መንግስት የራሱ የሆነ ለነሱም የሚያስፈልገውን ነገር ቢሰጣቸው እነዚህ ምንም ጸጥታም ምናምን ግጭት ምናምን አይኖርም። በረከት መለሰ በበኩሉ የወጣቱ ችግሮች እንዲፈቱ ሀሳቦቹን የሚያሰማባቸው መድረኮች ያስፈልጉታል ይላል። ወጣቱ ሀሳብ ሼር የሚያደርግበት አይዲያ ቀርጾ ፕሮግራም አድርጎ የሚወያይባቸው መድረኮች ቢዘጋጁ ሰላምና ጸጥታ የተረጋጋ ሁኔታዎች መፍጠር የሚያስችለን ሁኔታ ይኖራል ማለት ነው እና በስፋት ወጣቱ ተሳታፊ የሆነባቸው እንደዚህ አይነት መድረኮች ያስፈልጋሉ ብዬ ነው ማምነው። በመድረኩ ላይ የተገኙ ከፍተኛ የመንግስት የስራ ኃላፊዎች መንግስት የወጣቶችን ጥያቄ ለመመለስ ልዩ ልዩ ጥረቶችን እያደረገ መሆኑን ገልጸው፣ ወጣቶቹ እየተፈጠሩ ያሉ እድሎችን እንዲጠቀሙና ለሰላም ዘብ እንዲቆሙ ጠይቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ሞዴል ዩኤን ወይም ሞዴል የተባበሩት መንግስታት ድርጅት ጉባኤ በዩናይትድ ስቴትስና በበለጸጉት ሀገራት ተማሪዎች ዓለም አቀፍ ደረጃ ዲፕሎማሲን እንዲማሩ የመንግስታቱ ድርጅት የትኩረት አቅጣጫ የሆኑ የልማት ግቦች ዙሪያም ግንዛቤ እንዲያዳብሩ የሚደረግ የውይይትና የክርክር መድረክ ነው። ዩናይትድ ስቴትስ ውስጥ ከሚገኙ ከፍተኛ የትምህርት ተቋማት መካከል አንዱ የሆነው ጆርጅ ታውን ዩኒቨርሲቲም በየአመቱ መርሃ ግብሩን ያዘጋጃል። በዚህ መርሃ ግብር ላይ ዘንድሮ ለሁለተኛ ጊዜ አርባ አምስት ኢትዮጵያውያን የሁለተኛ ደረጃ ተማሪዎች ይሳተፋሉ። መርሃ ግብሩን ያስተባበረው በትምህርት ላይ የሚሰራው ኦል ፋውንዴሽን ሲሆን የተቋሙ መስራችና የቦርድ ፕሬዝዳንት አቶ ኑር ሁሴን ሀሰን ከአሜሪካ ድምጽ ጋር ቆይታ አድርገዋል። ወደ ዛ ነው የምናልፈው። በመጀመሪያ ደረጃ ቪኦኤ ይህን አጋጣሚ እድል ስለሰጠኝ አመሰግናለሁ። ስሜ ኑር ሁሴን ሀሰን ይባላለው። የመወክለው ድርጅት ኦል ፋውንዴሽን ይባላል። ኦል ፋውንዴሽን ነን ገቨርመንታል ኦርጋኒዜሽን አዲስ አበባ ውስጥ ተመዝግቦ የሚንቀሳቀስ ድርጅት ነው። እሺ በድጋሚ በጣም ነው የማመሰግነው አቶ ኑር ሁሴን እንግዲህ ኦል ፋውንዴሽን ከወጣቶች ጋር የሚሰራው መርሃ ግብር አለ ዛሬ በዋናነት የተገናኘ ነው በዚያ ዙሪያ ለማውሪያት ነው ግን ጥቂት አድማጭ ተመልካቾቻችን ስለተቋሙ ምንነት ግንዛቤ እንዲኖራቸው ስለምትሰሩት ስራዎች ቢነግሩኝ ኦል ፋውንዴሽን በተማሪዎች ዙሪያ ሰፋ ባለ ሁኔታ ይሰራል ከተቋቋመ ሁለት አመቱ ነው ግን ከዛ በፊት በሌላ የድርጅት ስም ከአስር አመት በላይ ስንንቀሳቀስ ቆይተናል። በዋናነት የምንሰራው በመንግስት ውርቴት ተማሪዎች ዙሪያ ነበር። ለሶስት ተከታታይ አመታት በአዲስ አበባ ውስጥ ከአዲስ አበባ ትምህርት ቢሮ ጋር በመተባበር አስራ ሁለተኛ ክፍል ተማሪዎችን በሂሳብና እንግሊዝኛ አወዳድሮ ሲሸልም ቆይቷል። ከዛ ሌላ አሁንም በመንግስት ትምህርት ቤት የሚገኙ አስር አውትስታንዲንግ የሆኑ ተማሪዎችን ከመንግስት ትምህርት ቤት ወደ ሳንፎርድ ኢንተርናሽናል አዲስ አበባ ውስጥ ከሚገኙ እውቅ የሆነው የኢንተርናሽናል ትምህርት ቤት ውስጥ እንዲገቡና እንዲማሩ የእኛ ድርጅት ፋሲሊቴት አድርጓል። ትምህርት ቤቱ ስኮላርሽፕ ሰጥቷቸዋል። በኢትዮጵያ ደረጃም እንደዚሁ አይነት ቅድም የገለጽኩት አይነት በመንግስት ትምህርት ቤት የሚገኙ አስራተኛ ክፍል ተማሪዎችን ከትምህርት ሚኒስቴር ጋር በመተባበር በእንግሊዝኛና በሂሳብ አወዳድረን እንሸልመናል። የዛሬ አመት ደግሞ ወደዚህ ወደ አሜሪካ በጆርጅ ታውን ዩኒቨርሲቲ አዘጋጅነት የሚካሄደውን ማደል ዩናይትድ ኔሽንስ ኮንፈረንስ የሚለውን ለመወዳደር ሀያ ልጆችን ይዘን መተናል። ዘንድሮ ደግሞ እንግዲህ አሁን የተገናኘንበት ዋናው ዓላማ ነው። አርባ አምስት ልጆች ቅዳሜ ቀን እዚህ ይገባሉ፣ እዛ ውድድር ላይ ይሳተፋሉ። እሺ፣ በድጋሚ በጣም አመሰግናለሁ። እንግዲህ ይሄ ሞዴል ዩኤን የተባለው እንቅስቃሴ እዚህ ሀገር ዩናይትድ ስቴትስ ውስጥ ያሉ ተማሪዎች በተለያየ ጊዜ የሚያደርጉት ነው። ግን በዋናነት አላማው ምንድን ነው? እሱ ምን ማድረግ ነው ሞዴል ዩኤን ይሄን እንግዲህ አንድ ወጣት አንድ ተማሪ ሃይ ስኩል የሚማር ተማሪ ዝም ብሎ ትምህርት ቤት ገብቶ የሚሰጠውን የትምህርት ስራ የቤት ስራዎችን ሰርቶ አጥምቶ ፈተና ተፈትኖ አልፎ ለዚህ ዓለም ብቁ ይሆናል ተብሎ ስለማይታመን ከዛ ባሻገር ራሱን በመድረክ ላይ ያለ ፍራቻ የመነጋገር ችሎታ እንዲያዳብር፣ የሪሰርች ችሎታውን እንዲያዳብር ክሪቲካል የሆነ ቲንኪንግ የሆነ ችሎታውን እንዲያዳብር የተዘጋጀ ፕሮግራም ነው። በአጭሩ እንግዲህ ይሄ ምን ማለት ነው? አንድ ተማሪ እንደ አንድ ሀገር አምባሳደር ሆኖ በአንድ ኢሹ ላይ ሰብጀክት ተሰጥቶት ያንን ኢሹ ሪሰርች አድርጎ ተዘጋጅቶ መድረክ ላይ መከራከር ነው። ልክ የዩናይትድ ኔሽን አይነት ሲሙሌሽን ዲቤት ነው የሚካሄደው። አንድ ኢትዮጵያዊ ለምሳሌ አፍጋኒስታን ሊደርሰው ይችላል፣ ኮሎምቢያ ሊደርሰው ይችላል፣ ካምቦዲያ ሊደርሰው ይችላል። በዛ ዙሪያ ላይ ለረጅም ጊዜያት ተዘጋጅቶ ከሚገኙት ጓደኞቹ ጋር ተወዳድሮ እዛ ኮንፈረንስ ላይ መሳተፍ ማለት ነው። ሞዴል ዩናይትድ ኔሽን በአጭሩ ይመስላል። እንግዲህ ባለፈው ዓመት ሀያ ተማሪዎችን ይዛችሁ ነው የመጣችሁትና። የባለፈው አመት ተሞክሮ እንዴት ነበረ በተለይ ወጣቶቹ ላይ ያያችሁት ነገር ምንድን ነው እንግዲህ ጆርጅ ታውን ይህንን አይነት ፕሮግራም ሲያዘጋጅ አምናኛ ስንሳተፍ ለስልሳ አንደኛ አመት ነበር ከተለያዩ አለም ሀገራት የሚመጡ ተማሪዎች ነው የሚሳተፉበት ኢትዮጵያ በስልሳ አንድ ዓመት ታሪክ በጆርጅ ታውን ኮንፈረንስ ታሪክ የመጀመሪያ ጊዜ የተሳተፈችው በእኛ ልጆች አምና ባቀረብናቸው ልጆች ነው። ይሄ ውድድር ይሄ ኮንፈረንስ እንግዲህ በጣም አውትጎይንግ የሆነ ከኢትዮጵያ ተማሪዎች ባህል ጋር ትንሽ ወጣ ያለ እና ድፍረት የሚጠይቅ ኮንፈረንስ ነው። ልጆቻችን እንዳጋጣሚ አዲስ አበባ ውስጥ በተለያየ የእንደዚህ አይነት ኮንፈረንስ የተሳተፉም ውጭ ወጥተውም ይህን አይነት እድል ገጥሟቸው ያዩ ልጆች ነበሩ። በመጀመሪያ ትንሽ ግር ቢላቸውም በኋላ ግን በሂደት አራቱም ቀን እየተካሄደ ባለበት ሁኔታ ልጆቹ በጣም ፈጥነው ለምደው ከልጆቹ ጋር እኩል ሲከራከሩ፣ ዲቤት ሲያካሄዱ ቆይተው ከአንዲት ወጣት ልጃችን ጀሩሳሌም ሰለሞን የቡክ አዋርድ ተሸላሚ ሆናለች። እንግዲህ የተባበሩት መንግስታት ድርጅት የተለያዩ ሀገራት ጉዳዮች የሚነሱበት ዓለም አቀፍን፣ ዓለምን ደግሞ የሚያስቸግሩ ተግዳሮቶች፣ የአየር ንብረት ለውጥ፣ የሰላም እጦት፣ ሽብርተኝነት፣ የተለያዩ ጉዳዮች፣ የጤና ጉዳዮች ሁላ የሚነሱበት ስፍራ ነው እና ከዛ አኳያ እርስዎ እንግዲህ ከወጣቶቹም ጋር እንደመስራቱት የኢትዮጵያውያን ወጣቶችን እውቀት፣ ግንዛቤ፣ ለዛ ያላቸውን ተነሳሽነት እንዴት ይገመገሙታል? በጣም ጥሩ ጥያቄ ነው። እንግዲህ ይሄ ፕሮግራም በአጠቃላይ ኢንተርናሽናል ዲፕሎማሲ አለም ላይ ያሉትን የተለያዩ የተወሳሰቡ ችግሮች እና ይሄን ሁሉ የመሳሰሉ ጉዳዮች ተነስተው የሚከራከሩበት ቦታ ነው። ልክ ላይክ ዩናይትድ ኔሽን እንደሚካሄደው ማለት ነው። ኢንፋክት ቅድም እንደገለጽኩልሽ እኛ እዚህ ውስጥ በገባንበት ጊዜ በጣም አሜሪካን ውስጥ ልምድ ካላቸው እውቅ ከሆኑ ትምህርት ቤቶች የመጡ ልጆች ነበሩ። እዛ ላይ የእኛ ልጆች ያቀረቡት ቅድም እንደገለጽኩልሽ ክርክር በጣም ከነሱ ጋር ተፎካካሪ ነው በሚባል ደረጃ አካሄደዋል ማለት ይችላሉ። ልምድ የቀሰሙ ወጣቶች መልሰው ደግሞ ለእኩዮቻቸው እንዲያጋሩ መንገድ የመክፈት እቅድና ሀሳብ አለ ወይ? ወይም እንደዛ እንዳያደርጉ ታበረታቷቸኋላችሁ ወይ? ይሄ እኮ ነው አንዱ ቅድም የገለጽኩልሽ ወጣቶቹ ተነቃቅተው፣ አቅም የሌላቸው ኢንተርምስ ኦፍ ፋይናንስ ግን በኮንፈረንሱ ላይ መሳተፍ የሚችሉ ልጆችን ለማሳተፍ ከሚል ነው አንድ ያነሳነው ነጥብ ምንድነው ለአዘጋጆቹ ይህን የመሰለ ፕሮግራም ይሄ ፕሮግራም የወደፊት ትውልድን ለሊደርሺፕ ለማዘጋጀት ዓለምን ሰላማዊ ለማድረግ የሚያመቻች ኮንፈረንስ ስለሆነ በቋንቋውና በችሎታ ብቻ ሳይሆን አውሮፕላን ትኬት ቆርጦ እዚህ ሆቴል ከፍሎ መምጣት የሚችሉ ልጆች ውስን ልጆች በመሆናቸው ይሄ ፕሮግራም ደግሞ እንደ ኢትዮጵያና እንደ አፍሪካ አገር እንደ አፍሪካ የመሰለ ቦታ መዘጋጀቱ ትልቅ በር ከፋችና ትልቅ እድል ነው የሚለውን ጥያቄ ያቅርበን። እንግዲህ ከተሳካ ራሱ ጆርጅ ታውን ይህንን ፕሮግራም የአዲስ አበባ ውስጥ መጥቶ ለመጀመሪያ ጊዜ ለማካሄድ ተፈራርመናል። ያንን ያደርጋሉ ብዬ ገምታለሁ። እሺ፣ በጣም አመሰግናለሁ ስለነበረን ቆይታ። እኔም አመሰግናለሁ። አስከትለን ደግሞ የምናልፈው መስፍን አድራጊ ወጣቶች የሰላም እጦት ህይወታቸውን እንዴት ጉዳዩ የሚለውን በተመለከተ አስተያየት አሰባስቧል። ወደዛው ነው። አሁን እኔ ከዚህ በፊት ስሰራ የነበረው የሹፍርና ስራ ነው። ስሰራ በነበረበት ጊዜ ስሰራ በነበረበት ጊዜ ያው ሰላም ነበር፣ ጦርነት ምንም ምንም አልነበረም። አሁን ላይ ግን ጦርነት ስላለ ይህንን ስራ ለማቆም ተገድጃለሁ። ይህንን ስራ እንዳቆም ያደረገኝ አንደኛው ነገር የአገር ጦርነቱ ነው፣ ረብሻው ማለት ነው። አሁን ደሴ በእርግጥ ያለንበት ነባራዊ ሁኔታ ሰላማዊ የሚባል ደረጃ ነው። ምንም አይነት ጦርነት እንትን ብለን አናውቅም። ግን በዙሪያው ቢያንስ ቢያንስ ሀያ ሰላሳ ኪሎ ሜትር ርቀን ጦርነቶች አሉ። እኔ ደግሞ የምሰራው ስራ ከደሴ የሚያስወጣት ስራ ነው ፍርና ነው። ይህንን በማደርግበት ሰዓት በጣም ብዙ ጓደኞች ተገድለዋል፣ ሙተዋል ምናምን ይ ነገር እያለ ይህን ነገር ደፍሬ መስራት የማልችልበት ሁኔታ ውስጥ ነው ያለሁት። ይህን ደግሞ በመሆኑ ስራ ፈትቼ ቁጭ ብያለሁ። እንግዲህ ስለ ሰላም ስናወራ የሰላም እጦት እንደ ወጣት ወጥተን ገብተን የተለያዩ ስራዎችን በመስራት ራሳችንን የምንለውጥበት ሁኔታ ባለበት ልኬት አሁን ላይ ባለው የሰላም እጦት ምክንያት ግን ከዚሁ ከከተማችን እንዳንንቀሳቀስና ና አብዛኛው ወጣት መንቀሳቀሻና ማረፊያ አጥቶ ሱስ ላይ እንዲወድቁ የሆነበት ሁኔታ ነው ያለውና ሰላም ከሌለ የትም ልንንቀሳቀስ የምንችልበት ሁኔታ የለም። እንደሚታወቀው ደሴ ከተማ ደግሞ ነባርና በጣም የቆየሽ ከተማ ከመሆኑ አንጻር በአቅራቢያዋ ያሉ የገጠር አካባቢዎችም የገጠር ከተማዎችን ጨምሮ የማህበረሰብ ፍልሰት ስለሚኖር ደሴ ከተማ ላይ ያለው የስራ እንቅስቃሴዎችም ከሰው ብዛት አንጻር ማች ማድረግ ስላልቻለ ወጣቱ ያው ስራ አጦኖ ቦዝኖ በዝ ይበልጥ ራሱን ጥሎ እንዲቀመጥ የሆነበት ሁኔታ ነው ያለው። እኔም እንደ ወጣትነቴ ደሴ ከተማ ላይ ወይም ደሴ አካባቢ ላይ ተወላጅ እንደመሆኔ በዚህ ሰዓት በርካታ ስራዎችን በመስራት ቤተሰብ ማስተዳደር ያለብኝ ነገር መሆን እንዳለበት ብናምንም ካለው የሰላም እጦት ምክንያት ግን ወደ ተለያዩ አካባቢዎች ተንቀሳቅሰን እንዳንሰራ የሆነበት ሁኔታ ነው ያለው። ያው ጦርነቱ እንደሚታወቀው አመታቶችን እያስቆጠረ ስለሆነ እንደ ልባችን ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ የህይወት ዋስትና የምንከፍልበት ዋጋ የምንከፍልበት ሂደት ስላለ አሁን ላይ ያው አብዛኞቻችን ከስራ ተፈናቅለን እኔንም ጭምር ማለት ነው ከነበርኩበት የስራ ገበታ ላይ ተነስቼ አሁን ላይ ደግሞ በምንም አይነት ስራ ላይ የማልተዳደርና ቤተሰቦቼ ጋር ሸሽ የተቀመጥኩበት ሁኔታ አለ ማለት ነው። ይሄ ጦርነት የተነሳው ካለምንም ምክንያት አይደለም፣ የሆነ ምክንያት አለው። ይህን ምክንያት ደግሞ ሁሉም ሰው ተባብሮ የፖለቲካ አካሉ ከፊት ቀድሞ መፍትሄ ማበጀት ያለበት እሱ ነው ብዬ ነው እኔ የማምነው። ይህን ነገር ደግሞ ለመፍታት የኛም ኃላፊነት ሊኖር ይችላል፣ ግን የኛ ኃላፊነት ተከታይ ነው እንጂ ሊሆን የሚችለው ከፊት ቀዳሚ ሊሆን አይችልም። በሁለቱም ወገን ያለው ሳይድ የእኛን እንትን የሚለን ነገር ስላለለ ማለት ነው እና ዋናው ትልቁ ነገር ምንድን ነው መሆን ያለበት የፖለቲካ ዋና ሰዎቹ ከፊት ነው እኛን አስከትለው ወጣቱን አስከትለው ፖለቲካዊ መፍትሄ እንዲያመጡ ማድረግ ይህ ወጣት ሚጠብቀው ከፖለቲካ አመራሩ የፖለቲካ አመራሩ ሰላም ፈላጊ ሆኖ በንግግር ቢፈታው ባይነኝ። የራሴ የሆነ አስተያየት እኔ የፖለቲካ እውቀቱ የለኝም። በእርግጥ ግን አሁን ይህንን ነገር ሊፈቱ የሚችሉ ነገሮች ከፖለቲካ አመራሮቹ ቢመጣ፣ ፖለቲካ አመራሮቹ ደግሞ ቁርጠኛ ሆነው ይህንን ነገር መስራት በትክክል ማለት ነው መሬት ላይ የወረደ ነገር ቢያደርጉ ከወረ ያለፈው ሆኖ ማለት ነው ይህን ነገር ማድረግ ቢችሉ ጥሩ ነው ባይነኝ። እና እነሱ ያው እኛንም ማሳተፍ ቢችሉ በትክክል መድረኩን ፈጥረውልን ይሄ ነገር Ja oo, mä እስካሁን ባለው ነገር ወጣቱን የሚያሳትፍ ምንም አይነት መድረክ አልተመቻቸም። ይህን ነገር ደግሞ ሲመቻች ማንኛውን ነገር ለማድረግ እኔ ብቻ ሳልሆን አብዛኛው ወጣት ዝግጁ ነው። ይህንን ነገር ለማድረግ እኛም ሁሉም ሰው ሰላም ፈላጊ ነው ብዬ ነው ማምነው። ጫካ ውስጥ ኑሮ የሚዋጋውም እዚህም የፖለቲካውም ሰው ይህንን ነገር በንግግር እንዲፈታ የኛ የወጣቶች ተሳትፎ ያው በንትኑ እንዲሆን እኛም ተሳትፏችንን ለማድረግ ዝግጁ ነን። ግን እኛ ያው የሚያስፈልገው ነገር መድረኩ ተመቻችቶ እኛን የሚያሳትፍ ነገር ሲኖር ሰላሙን ለማምጣት ዞሮ ዞሮ በሀገር አቀፍ ደረጃ ያለው የመንግስት መዋቅር ላይ ያለውም አካል ይሁን በውጭ የሚኖሩትም ኢትዮጵያውያኖች ይሁኑ ስለ ሰላም ብዙ እናወራለን። በድርድር መልኩ ይሁኑ በእርቀ ሰላም ይውረድ እንመካከር የሚለው ነገር አለ። ምንም ይሁን ምንም፣ ግን እንደ እኔ ወይም እንደ ወጣት በእያንዳንዱ አካባቢ በድሮ በተለመደው አግባብ ባህላዊ ዘዴዎችን መጠቀም ብንችል ብዬ አስባለሁ። የሽምግልና የአገር ሽማግሌዎች ባሊው ይሰጣሉ ብዬ አስባለሁ። ለምን አንደኛው ወንድሜ አንድ ሀቅ ይዘው ይታገላል፣ ይሄኛው ወንድሜ ሌላ ሀቅ ይዘው በሚለው አግባብ የሁለት ወንድማማቾች እልቂት ስለሆነ እሱን ለማስታረቅ ደግሞ ግዴታ ጦርነቱ ለውጥ እንደማያመጣ ረዥም ዓመት በእኛም ሀገር ብዙ ዓመት አስቆጠር በውጭ ዓለም ደግሞ በምንሰማውም ሌላ እልቂት ነው የመጣው። ስለዚህ የሃይማኖት አባቶች፣ የአገር ሽማግሌዎች ድሮ የነበረውን ወግና ባህል ይዘው ስለ ሀቅ ብለው ወንድማማቾችን ከሚዳሙ ይልቅ እናስታርቃቸው ብለው መስዋዕትነት ቢከፍሉ ደስ ይለኛል። ዝግጅቶቻችንን እያገባደድን ነው። አስከትለን የምናልፈው ወደ ዩናይትድ ስቴትስ መልእክት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ባለፉት ስድስት ወራት ሱዳን ለመናገር የሚከብድ ውድመትና የወንጀል አድራጎት አውድማ ሆናለች። የሕዝቧ መመከራ ተባብሶ ቀጥሏል ሲሉ የዓለም አቀፍ የወንጀል ፍርድ ቤት አይሲሲ አቃቤ ሕግ ካሪም ካን መናገራቸውን በመጥቀስ የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። ዳርፎር ውስጥ አሉሃን ዓለም አቀፍ ወንጀል በስፋት እንደቀጠለ ነው። በየቀኑ በሕዝብ ላይ የሚፈጸመው ግፍ በጦርነት መሳሪያነት እየዋለ ነው። የሚያሳዝነው፣ አለ ርዕሰ አንቀጹ በመቀጠል፣ የሱዳን ህዝብ የሚደርስለት አለማግኘቱ ነው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ተጠባባቂ ጉዳይ አስፈጻሚ አምባሳደር ዶሮቲ ሼ ጦርነቱ እንደ አውሮፓውያን የዘመን አቆጣጠር በ2023 ሚያዝያ ወር ውስጥ በአዲስ መልክ ከተቀጣጠለበት ጊዜ አንስተው ተፋላሚዎቹ ወገኖች መከታ የለሽ ሱዳናውያንን የአረመኔያዊ ጥቃታቸው ኢላማ አድርገዋቸዋል ብለዋል። ጭካኔ የተሞላበት ግጭት በዓለም ከየትኛውም ከፍተኛው የሆነውን ሰብአዊ ቀውስ አስከትሏል። 638 ሺህ ሰዎች በሱዳን የቅርብ ጊዜ ታሪክ ከደረሰው ሁሉ አስከፊ ለሆነ ረሃብ ተዳርገዋል። 30 ሚሊዮን ሰዎች ሰብአዊ እርዳታ ያስፈልጋቸዋል። በብዙ አስር ሺዎች የሚቆጠሩ ሰዎች ሞተዋል። ዩናይትድ ስቴትስ የትኛውንም ተፋላሚ ወገን አትደግፍም፣ ደግሞ በህዝቡ ላይ ለሚደርሰው ጥቃትና መከራ ሁለቱም ወገኖች ተጠያቂ ናቸው ብለዋል። ፈጥኖ ደራሽ ኃይሎችና ተባባሪ ሚሊሻዎቻቸው አዋቂ ወንዶችንና ታዳጊ ወንዶች ልጆችን፣ ሕፃናቱን ሳይቀር ጎሳን መሰረት ባደረገ ጥቃት በተቀነባበረ መንገድ ገድለዋል። ከተወሰነ ጎሳ የሆኑ ሴቶችና ልጃገረዶችን ደግሞ ደፍረዋል። ሌላም ጭካኔ የተመላበት ጾታዊ ጥቃት ፈጽመውባቸዋል ሲሉ አምባሳደር ሼ አክለው ተናግረዋል። እነዚያው ሚሊሻዎች እየሸሹ የሚሰደዱ ሲቪሎችን ኢላማ በማድረግ ንጹሐንን ይገድላሉ የቀሩትን ሲቪሎች ደግሞ ነፍስ አድን እርዳታ እንዳያገኙ ያደርጋሉ። ሌላኛው ተዋጊ የሱዳን የጦር ኃይልም ሱዳን ውስጥ የጦር ወንጀል ፈጽሟል። ትምህርት ቤቶች፣ ገበያዎች፣ ሆስፒታሎችን ጨምሮ ሲቪላዊ የመሰረት ልማት አውታሮችን በስፋት በቦንብ ደብድበዋል። ሰቆቃና የዘፈቀደ ግድያ ፈጽመዋል። እንዲህ ያለውን አስከፊ ወንጀል የፈጸሙ በተጠያቂነት መያዝ አለባቸው ያሉት አምባሳደር ዶሮቲሼ። በሱዳን ባለፉት ሀያ ዓመታት ግፍ ፈጽመው በተጠያቂነት ያልተያዙ በርካቶች እንዳሉ አውስተዋል። ዓለም አቀፍ ማህበረሰብ እነዚህን ሰዎች በፈጸሟቸው ወንጀሎች በይፋ በተጠያቂነት ለፍርድ እንዲቀርቡ ለማድረግ እንዲሰራ ጥሪ እናቀርባለን። ግጭቱ እስካሁን ለመቀጠሉ አንዱ ምክንያት ከአስር ዓመታት በፊት ተጠያቂዎችን የሚያዝ ስራ አለመሰራቱ ነው። አክለውም ዩናይትድ ስቴትስ የሱዳን ጦርነት እንዲያከትም የሚደረጉ ጥረቶችን መምራቷን ትቀጥላለች ሲሉ የተናገሩትን እርስ አንቀጹ አስፍረዋል። የሱዳን የጦር ኃይልና ፈጥኖ ደራሽ ድጋፍ ሰጪው ኃይል አርኤስኤፍ የሚፈጽሙት ዘግናኝ ጥቃት መቆም አለበት። ተፋላሚዎቹ ወገኖች ለሲቪሉ ህዝብ ሰብአዊ ረድኤት እንዲደርስ መፍቀድ አለባቸው። ግድያው ገና ድሮ መገታት ነበረበት። የሱዳንን ህዝብም ሰላምና ብልጽግና የተመላበት ኑሮውን ለመገንባት ማስቻል ይገባ ነበር ሲሉ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮቻችን፣ ለምሽቱ የያዝናቸው ዘገባዎች እዚህ ላይ ተጠናቋል። አብራችሁን ስለነበራችሁ አመሰግናለሁ። ሳስተናግዳችሁ የቆዩት ሴደን ገርመሆኔ ጤና